የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ በ1922 ና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀምረ። The theme of the year is an የዘንድሮው የህብረቱ መሪ ቃል በጣም አጓጊ እና ሰፊ ነው። ሆኖም የበለጸገችና የተሳሰረች አፍሪካን እውን ለማድረግ ሊሳካ የሚችል ነው። አፍሪካ ያላት እምቅ የተፈጥሮ ሀብት የዓለምን ማህበረሰብ ለመሳብ ይረዳታል። የአፍሪቃ ህብረትን በሊቀመንበርነት ለመምራት ለአዲሱ ዓመት ወይም ለያዝነው 2023 የተመረጡት የህብረቱ ፕሬዚዳንት ወይም ሊቀመንበር የሚሆኑት የኮሞረሱ ፕሬዚዳንት አዛሊ ዑስማኒ ናቸው። የሰማችኋቸው ሙሉ ዘገባው በዕለቱ አቢይ ርዕስ ይቀርባል። በአፍሪቃ ነጻ ገበያ ስምምነት አተገባበር ዙሪያ ያተኮረ ዘገባም ደርሶናል። ሰኞ የካቲት 13 2015 ዓ ም ጤና ስጥልኝ። እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን የምሽቱ አስተናጋጃችሁ አሉላ ከበድ ነኝ። ብርሃን ኃይሉ በቅንብሩ ጁናታን ወከር ደግሞ ለምህንድስናው ተሰይመዋል። ከቀሩ ባልደረቦቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና ከቆንጅ ይታየል። ጤና ይስጥልኝ እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜና የማሰማችሁ ቆንጅ ይታየ ነኝ። በደቡብ ክልል ደቡብ ኦሞ ዞን ተከሰተ በተባለ ካላዛር በተሰኘ ወረርሽኝ አርብቶ አደሮች እየታመሙ መሆናቸውን ነዋሪዎች ተናገሩ። የዞኑ የጤና መምሪያ ወረርሽኙ ከወራት በፊት ተከስቶ ቁጥሩ ቢለያይም በሁሉም ወረዳዎች መዛመቱን አስታውቋል። በካላዛር ወረርሽኝ ታመው ካከሟቸው ከ120 ሰዎች ውስጥ 11 መሞታቸውን የጂንካ ሆስፒታል አስታውቋል። ዮናታን ዘብዲዎስ ዝርዝሩን ይዘዋል። በደቡብ ኦሞ ዞን የሰላማጎ ወረዳ ነዋሪ አቶ ያለው አየለም ካላዛር በሚባል በሽታ የተያዙ ሰዎች ቁጥር በሌሎችም ወረዳዎች ጭምር ከፍተኛ መሆኑን ገልጸው በበሽታው ሕይወት እየጠፋ መሆኑን ተናግሯል። ድርቁ ያስከተለው የምግብ እጥረት ወረርሽኙን እንዳባባሰም ይገልጻሉ። አሁን ይህ የሊችማኒያ በሽታ በአጎራባች አካባቢዎች የገባ ነው። ወደ ወደ ኛናቶም ገብተዋል። ሐመር ላይ የተከሰተ ነው። አሁን በጂንካ ሆስፒታል ውስጥ አገግመው ያሉ ሰዎች አሉ። ስለዚህ በየአንድ ፋሚሊ ውስጥ ግፋ ብል አንድ ሰው ያልሞተበት ግን የለም። በተለይ በሙርሲ አካባቢ በወረርሽኝ የተያዙ ሰዎች ሆስፒታል ተኝተው የታከሙ መሆናቸውን የጂንካ ሆስፒታል ሜዲካል ዲሬክተር ዶክተር ተስፋ ይሱስ ተፈሪ ተናግሯል። በተለይ የታወቁ ወረዳዎች አሉ። ወደ ስድስት የሚጠጉ ወረዳዎች አሉ። ከነዚያ ወረዳዎች ውስጥ ይሄ ካላዛር በሽታ ከዚ በፊትም ባለፈው አምስት አመት ስድስት አመት ጊዜ ጀምሮ አገልግሎት የሰጠን ነው የምንገኘው። ነገር ግን በዚህ አመት በተለይ ከሶስት ከአራት ወር በፊት ጀምሮ ቁጥሩ እጅግ በጣም ጨምሯል። በተለይም ከሰላማጎ ወረዳ በከፍተኛ ሁኔታ ቁጥሩ የጨመረ መጥቶ አሁን ላይ ኦልሞስት በዚህ በሰባት ወር ውስጥ ብቻ ወደ አንድ መቶ ሀያ የሚጠጉ ታካሚዎቻችን አክመናል። አሁንም በህክምና ላይ ይገኛሉ። እስካሁን በዚህ አመት አስራ አንድ ሰው አካባቢ ሞት ካላዛር በሽታ ነግሌክትድ ትሮፒካል ዲዝ የተዘነጉ የአሩራማ ወይም ቆላማ አካባቢዎች በሽታዎች ዝርዝር ውስጥ የሚገኝ ሲሆን የአሻዋትንኝ ተብሎ በሚታወቅ ቢምቢ አማካይነት ከሰው ወደ ሰው የሚተላለፍ የበሽታ አይነት መሆኑን ዶክተር ተስፋ ሱስ አስረድተዋል። የደቡብ ኦሞ ዞን ጤና መምሪያ ኃላፊም አቶ አብርሃም አታ በዞኑ ወረርሽኙ ከወራት በፊት መከሰቱን አረጋግጧል። በሽታው ከዚህ በፊት ነበር ከ2011 12 በየዓመቱ አነሰን በዛም ሪፖርት ይደረጋል። በተወሰነ ቁጥር ዘንድሮ ለየት ባለ መንገድ ኬዙ በጣም በፊት ከነበረው በጣም በከፍተኛ ሁኔታ ነው ሪፖርት እየተደረገ ያለው። ሁሉም ወረዳዎች ላይ ቁጥሩ አነሰን በዛም አለ። ያው አንዳንድ የተወሰነ ሪፖርት ያደረጉም አሉ። በጣም ብዙም ሪፖርት ያደረጉ አካባቢዎች አሉ። አስር ወረዳና ሶስት ከተማ አስተዳደሮች ናቸው ያሉት። አነሰም አንድም ሁለትም ሪፖርት አድርገዋል። ከአዋቂዎች ይልቅ እድሜያቸው ከአስራ አምስት በታች በሆኑ ህጻናት ላይ እንደሚብስ ገልጸው መንግስትና ኤም ኤስ ኤፍ ቤልጅየም የተሰኘ መንግስታዊ ያልሆነ ድንበር የለሽ የሐኪሞች ቡድን ክትትል እያደረጉ መሆናቸውን ተናግሯል። የሐኪሞች የህክምና ቁሳቁስ የመድኃኒት እጥረት እንዲሁም የአቅም ማነስ ውስንነት መኖሩንም ገልጿል። ጉዳቱ ከፍተኛ መሆኑ የተገለጠው ይኸው ካላዛር የተሰኘ ወረርሽኝ የጉበት የጣፊያና የደም ማነስ በሽታ እንደሚያስከትልም ተገልጧል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዴዎስ ሐዋሳም የዩናይትድ ስቴትስ ፕሬዚደንት ጆ ባይደን አስቀድሞ ይፋ ባልተደረገ ጉብኝት ዛሬ ሰኞ ዩክሬን ገብተዋል። ሩሲያ በዩክሬን ላይ ወረራ ከከፈተች አንድ ዓመት ሊሞላ ጥቂት ቀናት በቀሩበት በአሁኑ ወቅት ወደ ኪቭ የተጓዙት የዩናይትድ ስቴትሱ ፕሬዚደንት ለዩክሬን ነፃነት፣ ለሉዓላዊነቷና የግዛት አንድነቷ ያለንን ድጋፍ ለመግለጽ ነው ብለዋል። ባይደን በኪቭ በማሪንሲ ቤተመንግስት ከዩክሬን ፕሬዚደንት ቮሎዶሚር ዘሌንስኪ ጎን ሆነው ባደረጉት ንግግር ዩናይትድ ስቴትስ የመድፍ ተተኳሾች እና ጸረ ታንክ መሳሪያዎችን ጨምሮ የ500 ሚሊዮን ዶላር ተጨማሪ እርዳታ እንደምትሰጥ ይፋ አድርገዋል። በዚህ ሳምንት በሩሲያ ላይ አዲስ ማዕቀብ እንጥልባታለን ሲሉም አስታውቀዋል። ባይደን በንግግራቸው የዩክሬንን የጦር ኃይል የሚረዱ ከሃምሳ የሚበልጡ ሀገሮች ያሉበት ቅንጅት እየተፈጠረ መሆኑን አመልክተዋል። ትላልቆቹ ኢኮኖሚዎች በሩሲያ ላይ ከአሁን ቀደም ታይቶ በማያውቅ መጠን የኢኮኖሚ ቅጣት እንዲጥሉ የማስተባበር ስራ እየተሰራ ስለመሆኑም አውስተዋል። ፑቲን ዩክሬን የተዳከመች ምዕራባውያን የተከፋፈሉ መስሏቸው አሸንፋለሁ ብለው ነበር ያሉት ባይደን፣ አሁን ግን እንደዚያ የሚያስቡ አይመስለኝም ብለዋል። ዜለንስኪ በበኩላቸው ዩክሬን ትልቅ ቦታ በምትሰጠው በዚህ ወቅት ፕሬዚደንት ባይደን በመምጣታቸው አመሰግናለሁ ብለው ስለ ጦርነቱ ይዞታ ከዩናይትድ ስቴትሱ መሪ ጋር ለመወያየት በጉጉት እጠብቃለሁ ብለዋል። ፕሬዚደንት ባይደን እና ፕሬዚደንት ዘለንስኪ ኪቭ የሚገኘውን ካቴድራል በመጎብኘት ላይ እያሉም ጭምር በዋና ከተማዋ እና በሌሎችም የዩክሬን አካባቢዎች የአየር ጥቃት ማስጠንቀቂያዎች ተሰምተዋል። ፕሬዚደንት ባይደን እና ፕሬዚደንት ዘለንስኪ በጦርነቱ በወደቁ ጀግኖች መካነ መቃብር ላይ የአበባ ጉንጉን አስቀምጠዋል። የፕሬዝደንት ባይደን ጉብኝት እቅድ ቀደም ብሎ የወጣ ቢሆንም ከዋይት ሃውስ የተሰጠው ይፋ መግለጫ ያመለከተው ግን ዛሬ ማታ ከዋሽንግተን እንደሚነሱና መጀመሪያ የሚጓዙትም ወደ ፖላንድ እንደሚሆን ነበረ። ፕሬዚደንት ባይደን በመጪው ረቡዕ ወደ ዋሽንግተን ከመመለሳቸው አስቀድመው ከኔቶ ዋና ጸሐፊ የንስ ስቶልትንበርግ እንዲሁም የቡካሬስቱ ዘጠኝ ሀገሮች ስብስብ ከተባለው አካል መሪዎች ጋር እንደሚነጋገሩ ዋይት ሃውስ ትናንት ያወጣው መግለጫ አመልክቷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከንና የመከላከያ ሚኒስትሩን ሎይድ ኦስተንን ጨምሮ የባይደን አስተዳደር ባለስልጣናት ባለፈው ዓመት ውስጥ ዩክሬንን መጎብኘታቸው የሚታወስ ነው። ቀዳማዊ ትመቤት ጅል ባይደንም ባለፈው ግንቦት በድንገት ዩክሬንን መጎብኘታቸው አይዘነጋም። የዩክሬኑ ፕሬዚደንት ዘሌንስኪም ባለፈው ታህሳስ ጦርነቱ ከተጀመረ ወዲህ የመጀመሪያቸው በሆነው የውጭ ሀገር ጉዞ ዋሽንግተንን ጎብኝተዋል። ይህ በዚህ እንዳለ ቻይና ዩክሬን ውስጥ ለሚዋጉ የሩሲያ ኃይሎች ሕይወት አጥፊ እርዳታ የምትሰጥ ከሆነ በውል ይህ ነው ብለው ያልገለጹት አጸፋ ይከተላል ሲሉ ዛሬ ዩናይትድ ስቴትስ እና የአውሮፓ ህብረት አስጠንቅቀዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በዩናይትድ ስቴትስ እና በቻይና ግንኙነት ላይ ተጨባጭ መዘዝ ይከተላል ብለው የዩናይትድ ስቴትስን ስጋት በቀጥታ ለዋናው የቻይና የውጭ ፖሊሲ ባለስልጣን ዋንግ ዩ አሳውቂያቸዋለሁ ብለዋል። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ዋንግ ዌን ቢን ዛሬ በአንድ ገለጻ ላይ በሰጡት ቃል ዩናይትድ ስቴትስ ቻይናን መጠየቅ አትችልም ብለው ቻይና ከሩሲያ ጋር ያላት ግንኙነት በገለልተኝነት ባለመፋጠጥ እና ሶስተኛ ወገንን ኢላማ ያለማድረግ መርሆችን የተከተለ ነው ብለዋል። ያለማቋረጥ ወደ ውጊያ ሜዳ የጦር መሳሪያ የምትልክ ዩናይትድ ስቴትስ እንጂ ቻይና አይደለችም ሲሉም አክለዋል። የአውሮፓ ህብረት የውጭ ፖሊሲ ኃላፊ ጆሴፍ ቦረል የቻይና የውጭ ጉዳይ ሚኒስትር ቃል አቀባዩን እንዳነጋገሩና ሀገራቸው ለሩሲያ የጦር መሳሪያ እንዳትሰጥ የጠየቋቸው መሆኑን አስታውቀዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ናይጄሪያ ውስጥ የፊታችን ቅዳሜ በሚካሄደው ፕሬዝደንታዊ ምርጫ በውጭ ሀገር የሚኖሩ ናይጄሪያውያን ድምፅ እንዲሰጡ ይፈቀድ ዘንድ እንግሊዝ ውስጥ የሚኖሩ ሁለት ናይጄሪያውያን ያቀረቡትን ጥያቄ የሀገሪቱ ፍርድ ቤት ውድቅ አድርጎታል። በህገ መንግስቱ መሰረት የመምረጥ መብት ያላቸው ናይጄሪያ ውስጥ የሚኖሩ የተመዘገቡ ናይጄሪያውያን ብቻ ናቸው በማለት ፍርድ ቤቱ የሁለቱን ሰዎች አቤቱታ ውድቅ አድርጓል። በውጭ የሚኖሩ ናይጄሪያውያን በየዓመቱ ብዙ ቢሊዮን ዶላር ወደ ሀገራቸው በመላክ ለኢኮኖሚው አስተዋጽኦ የሚያበረክቱ ሲሆን የሁለቱ ናይጄሪያውያን አቤቱታ ደጋፊዎች በውጭ ባሉ ኤምበሲዎችና ቆንስላዎች ድምጻቸውን መስጠት እንዲችሉ ህገ መንግስቱ ሊሻሻል ይገባል በማለት ይስማማሉ። የናይጄሪያው ፍርድ ቤት በሰጠው ውሳኔ ግን በውጭ ሀገሮች የሚኖሩ ናይጄሪያውያን ድምፅ መስጠት መቻል እንዳለባቸው እንደሚስማማ ገልጾ፣ ሆኖም ይህንን ፈቃድ የሚሰጡት ፍርድ ቤቶች ሳይሆኑ የፓርላማ አባላት ናቸው ብለዋል። በሌላ አፍሪካ ነክ ዜና በመጪው ታህሳስ ኮንጎ ውስጥ ለሚካሄደው ጠቅላላ ምርጫ እየተከናወነ ያለው የመራጭ ምዝገባ መዘግየቱን በሚመለከት አንዳንድ ተቃዋሚ እጩዎች ሮሮ እያሰሙ ናቸው። የምራጭ ምዝገባ ዘመቻው እኛም በሚጎዳን የተዛባ መንገድ እየተከናወነ ነው ሲሉ ነው የወነጀሉት። እንደ አውሮፓውያን አቆጣጠር እስከ መጪው መጋቢት 17 ቀን ድረስ ከ50 ሚሊዮን በላይ መራጮች እንዲመዘገቡ ታቅዶ እንደነበረ ዜናው አውስቷል። ሆኖም የምርጫ ኮሚሽኑ ባለፈው አርብ በሰጠው መግለጫ በዋና ከተማዋ ኪንሻሳ ያሉትን ጨምሮ ቁጥራቸው በውል ያልተገለጸ የመራጭ ምዝገባ ማዕከሎች ከአሁን ቀደም የጊዜ ገደቡ በ25 ቀናት ቢራዘምም ምዝገባቸውን እንዳላጠናቀቁ አመልክቷል። ሞሪሸስ ከህንድ ውቅያኖስ የተነሳው ፍሬዲ የተሰኘው ከባድ ማዕበል እየተቃረበ በመሆኑ በረራዎች እንዳይነሱ ያደረገች ሲሆን የአክሲዮን ልውውጥ ገበያዋንም ዘግታለች። ማዳጋስካር ደግሞ በአራት ክፍለ ግዛቶቿ የጎርፍና የመሬት መንሸራተት አደጋ ይደርሳል በሚል ስጋት የአጣዳፊ እርዳታ ሰራተኞቿን እንዳዘጋጀች ታውቋል። በሰዓት 120 ኪሎ ሜትር ፍጥነት የሚነጉደው ማዕበል ሞሪሸስ ላይ በቀጥታ አደጋ እንደደቀነ የሀገሪቱ የአየር ሁኔታ አገልግሎት መስሪያ ቤት አስታውቋል። በመጨረሻም የባይደን አስተዳደር ለቱርክ ኤፍ 16 ተዋጊ ጀቶች እንዲሸጥላት የሚደግፍ መሆኑን የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ተናግረዋል። የውጭ ጉዳይ ሚኒስተር ብሊንከን ይህን የተናገሩት ከቱርክ መሪዎች ጋር ለመነጋገር ዛሬ በአንካራ ባደረጉት ጉብኝት ሲሆን ስዊድን እና ፊንላንድ የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶን በቅርቡ እንደሚቀላቀሉ እተማመናለሁ ብለዋል። ቱርክ ዩናይትድ ስቴትስ አርባ ጀቶችን እንድትሸጥላት ጠይቃለች። ይህንን ሀያ ቢሊዮን ዶላር የሚገመት ሽያጭ ለማከናወን የዩናይትድ ስቴትስ ምክር ቤት መፍቀድ ይኖርበታል። ስዊድን እና ፊንላንድ የኔቶ አባል እንዳይሆኑ የሚቃወሙት የድርጅቱ አባላት ቱርክ እና ሃንጋሪ ብቻ መሆናቸው የሚታወቅ ነው። ዩናይትድ ስቴትስ ሁለቱ ሀገሮች በአፋጣኝ የህብረቱ አባል እንዲሆኑ የምትደግፍ መሆኗን ብሊንከን ተናግረዋል። አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ አብቅቷል። ከቀሪዎቹ የሰኞ ምሽት ዝግጅቶቻችን ጋር አብራችሁን አምሹ። ቆንጅ ይታየን። ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ሰኞ የካቲት 13 2015 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቹ ግርማ ደገፋና ሲሳ አሸናፊ፣ የእለቱ ዋና አዘጋጅ ጽዮን ግርማ፣ ዌብና ማኅበራዊ መገናኛ አቀናባሪያችን ደግሞ አበባየሁ ገበያው ናት። የስቱዲዮ ምስልና ድምፅ አቀናባሪያችን ጆን ድራይደን ነው። ወደ እለቱ አቢር እስከ ማለፋችን አስቀድሞ ታዲያ ቆየት ብለው ከሚሰሙ ቅንብሮች አንዱን ለቅምሻ እናሰማችሁ። ፕሮስቴት ካንሰር ሁሉንም ነጩንም ጥቁሩንም ዳያደርግም እኩል የሆነ ስቴል ውስጥ ሆነው ጥቁሩ ላይ የጸና ሕክምና እሺ የማይይል ነው። ስለዚህ እኛም ጥቁሮች ስለሆነ ፕሮስቴት ካንሰር ኢትዮጵያ ውስጥ ከያዛቸው ሰዎች በጣም ሊጎዱና ስቴጁም ከፍ ያለ ቦታ ሊሆን ይችላል። ዶክተር ከበደ ቤኛ የካንሰር ህክምና አዋቂና እዚህ ዩናይት ስቴትስ የሚገኘው የሜዮ ክሊኒክ የህክምና ሳይንስ ተባባሪ ፕሮፌሰር ናቸው። ቀደም ብሎ የሰማችሁትም የፕሮስቴት እጢ ካንሰር አዲስ ህክምና ዙሪያ ላይ ከሚያተኩር የምሽቱ ቅንብር የተወሰደ ነው። በሁለተኛው አጋማሽ በሐኪምዎን ይጠይቁ ይመለሳሉ ጠብቋቸው አሁን በቀጥታ ወደ ዕለቱ አቢይ ርዕስ ልውሰዳችሁ። ላለፉት ሁለት ቀናት በአዲስ አበባ ሲካሄድ የነበረው 36ኛው የአፍሪካ ህብረት የመሪዎች ጉባኤ ትላንት ማምሻው ላይ ተጠናቋል። በስብሰባው የአፍሪካ ነጻ የንግድ ቀጠና የውይይቱ አጀንዳ ነበር። ሽብርተኝነት፣ የመንግሥት ገልበጣዎችና የመሠረተ ልማት ጉዳዮችም ተሳታፊዎቹ የተወያዩባቸው ርዕሶች እንደነበሩ ተመልክቷል። አዲሱ የ2023 የአፍሪካ ህብረት ሊቀመንበር ሆነው የተመረጡት የኮሞሮሱ ፕሬዚዳንት አዛሊ ዑስማኒ በ18ኛው የድርጅቱ ስብሰባ የተጠነሰሰው የአፍሪካ ነጻ የንግድ ቀጠና እንዲተገበር ተግተው እንደሚሰሩ ተናግረዋል። የህብረቱ ኮሚሽን ሊቀመንበር ሙሳ ፋኪም በበኩላቸው በአህጉሩ የሚስተዋለው የሽብር እንቅስቃሴ ወይም የሽብርተኞች እንቅስቃሴና ሌሎች እክሎች ላይ ይህን የንግድ ቀጠና ሀሳብ እንዳያስተጓጉሉ ህብረቱ ጠንክሮ ይሰራል ነው ያሉት። ገልሞ ዳዊት ነው ዘገባውን ያደረሰን። ትላንት በተጠናቀቀው የአፍሪካ መሪዎች ጉባኤ ዋና አጀንዳ የነበረው የአፍሪካ ነጻ የንግድ ቀጠና ሀሳብ ትግበራ ላይ መትጋት እንደሚያስፈልግ አዲሱ የህብረቱ ሊቀመንበር አዛሊያ ሱማኒ ተናግረዋል። የዘንድሮው የህብረቱ መሪ ቃል በጣም አጓጊና ሰፊ ነው። ሆኖም የበለጸገችና የተሳሰረች አፍሪካን እውን ለማድረግ ሊሳካ የሚችል ነው። አፍሪካ ያላት እምቅ የተፈጥሮ ሀብት የዓለምን ማኅበረሰብ ለመሳብ ይረዳታል። አንድ ላይም ሆነን በ2023 ያስቀመጥነውን የአፍሪካ ነፃ የንግድ ቀጣና ትግበራን እናሳካዋለን። ይህም እውን እንዲሆን የበኩሌን እወጣለሁ። በሌላ በኩል ሰላምና ጸጥታ እንዲሰፍን ተግቼ እሰራለሁ። ምክንያቱም ያለ ሰላም ይህን ግብ ማሳካት የሚቻል አይደለምና። የአፍሪካ ሕብረት ኮሚሽን ሊቀመንበር ሙሳ ፋቂ መሐመድ አፍሪካ የጀመረችው የአጓጊ ፕሮጀክት ሰፊ ርብርብ የሚጠይቅ እንደሆነ፣ በተለይም ለትግበራው ትልቅ መዋለ ንዋይ ማፍሰስ እንደሚያስፈልግም ጠቁመዋል። የዚህ ፕሮጀክት ባህሪ እንደሚጠይቀው ስለ አህጉሩ ሰላምና ጸጥታ ሁኔታ ከአፍሪካ ሕብረት የጸጥታው ምክር ቤት ዘገባዎች ቀርበውልናል። የሊቢያን ጉዳይ በተመለከተ የተለያዩ ሀገራት መሪዎችን ያቀፈ የበላይ ኮሚቴ አዋቅረን በቅርቡ የእርቅ መድረክ ለማዘጋጀት እየሰራን ነው። በተጨማሪም በሳህል አካባቢ ስላለው አለመረጋጋት ለማሰስ በአፍሪካ ህብረትና በተባበሩት መንግስታት ቡድን ተሰይሞ ክትትል እየተደረገ ይገኛል። በዲሞክራቲክ ሪፐብሊክ ኮንጎ ስላለው ቀውስም በሀገራት መሪዎች ደረጃ ተወያይተናል። ይህን ለመፍታት የምስራቅ አፍሪካ ተጠባባቂ ኃይል ብርጌድ ብቃትን በማጠናከር የአካባቢውን ሰላም ማስከበር ሂደት እንዲረከብ ነው ያሰብ ነው። የአፍሪካ ህብረት የፖለቲካ ሰላምና ጸጥታ ጉዳዮች ኮሚሽነር ባንኮሊያ ደዌም በአፍሪካ አንዳንድ ቦታዎች ይታያል ያሉት የሰላም ችግር ልዩ ትኩረት ተሰጥቶት እየተሰራ መሆኑን ተናግረዋል። የአፍሪካ ህብረት ሰላምና ጸጥታ እንዲሁም ቀጣይ እድገት አብሮ የሚሄዱበትን ሁኔታ ሲያበረታታ ቆይቷል። በዚህ ዓመት በባህር ላይ ጸጥታና ሰላም ላይ አትኩረን እየሰራን ነው። በህብረቱ ታሪክ ለመጀመሪያ ጊዜም የጋራ የባህር ላይ ስልጠና እናከናውናለን። ይሄም ስለ ባህር ላይ ደህንነት ከጊኒ ባህረ ሰላጤ እስከ ህንድ ውቅያኖስ ከሜዲትራንያን እስከ ቀይ ባህርና አህጉሩን ለሚከቡ የባህር በሮች ግንዛቤ ለማስጨበጥ የሚከወን ነው። በዚህም የባህር በር ያላቸውና የሌላቸው የአፍሪካ ሀገራት ደሴቶችን ጨምሮ የሚሳተፉበት ይሆናል። እሁድ የተጠናቀቀው የአፍሪካ ህብረት ስብሰባ መጀመሪያ ቀን ላይ ንግግር ያደረጉት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አሊ በሰሜኑ አገሪቱ ክልል ተከስቶ የነበረ ቀውስ በአፍሪካ ህብረት አደራዳሪነት በመፈታቱ መደሰታቸውን፣ አፍሪካም በተባበሩት መንግስታት የጸጥታው ምክር ቤት ቋሚ መቀመጫ እንድታገኝ ጠይቀዋል። ለጠቅላይ ሚኒስትሩ ያኔው ምላሽ የሰጡት የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ ጥያቄው ተገቢ መሆኑንና የጸጥታው ምክር ቤት ቋሚ አባላትም በአፍሪካ መወከል የሚያምኑ መሆናቸውን ለጋዜጠኞች በሰጡት ማብራሪያ ጠቅሰዋል። በሁለት ቀኑ የህብረቱ ስብሰባ ላይ አፍሪካን እየገጠማት ያለው የብድር ጫና ጉዳይም የተነሳ ሲሆን በተለይ አፍሪካ የብድር አቅርቦት እንድታገኝ አብዳሪ ሀገራት የብድር አሰጣት ሂደትን እንዲያሻሽሉላት የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ ጠይቀዋል። ለአሜሪካ ድምፅ ገልሞዳዊት ከአፍሪካ ህብረት ዋና ጽህፈት ቤት አዲስ አመሰግናለሁ ገልሞ። ክቡራትና ክቡራን አድማጮች፣ ቀጣዩም ከተመሳሳይ ርዕስ ጋር ያቆየናል። የአፍሪቃ ነጻ ገበያ ስምምነት ተግባራዊነት ብዙ ስራ ይጠይቃል ተብሏል። የአፍሪካ ህብረት በተያዘው የአውሮፓውያኑ ዓመት ለነፃ ንግድ ቀጣና ተግባራዊነት ትኩረት እንደሚሰጥ በአዲሱ ሊቀመንበሩ በኩል ነው ያስታወቀው። በአዲስ አበባ ሲካሄድ የቆየው የህብረቱ መደበኛ ጉባኤ ሲጠናቀቅ አዲሱ ሊቀመንበር ፕሬዚዳንት አዛሊ ኡስማኒ በአፍሪቃ የነፃ ንግድ እንዲቀላጠፍ ህብረቱ በትኩረት ይሰራል ብለዋል። የአሜሪካ ድምፅ ያነጋገራቸው ባለሙያዎች በበኩላቸው የነፃ ንግድ ተግባራዊነት ቀላል አይሆነም ሲሉ አስተያየት ሰጥተዋል። የአፍሪካ ንግድ ምክር ቤቶች ዋና አስተዳዳሪ አቶ ክቡር ገና ሲናገሩ በሀገራቱ ያለው የመገበያያ ገንዘብ ልዩነት፣ የጉምሩክ አሰራር፣ የሎጂስቲክስ እና የመሠረተ ልማቶች ችግሮች በሀገሩ ነጻ የንግድ ቀጣናን ተግባራዊ ለማድረግ ፈታኝ ያደርጉታል ሲሉ አስረድተዋል። በነጻ ንግድ ቀጣና ስምምነቱ የበለጠ ተጠቃሚ የሚሆኑት ግዙፍ ኢኮኖሚ አቅም ያላቸው አገሮች ሲሆኑ አካሄዱም ጥንቃቄ እንደሚፈልግ አስተያየት ሰጪው አመልክተዋል። ለዝርዝሩ ገብረ ሚካኤል ገብረ መድን። የአሜሪካ ድምፅ ያነጋገራቸው ባለሙያ በአፍሪካ የነፃ ንግድ ቀጣና ትግበራው ቀላል እንደማይሆን ገልጸዋል። የአፍሪካ የነፃ ንግድ ቀጣና ስምምነት ከአራት ዓመታት በፊት መፈረሙን የገለጹት የአፍሪካ የንግድ ምክር ቤቶች ዋና አስተዳዳሪ አቶ ክቡር ገና የስምምነቱ ዓላማ በሀገራት መካከል ሸቀጦች እና አገልግሎቶች ያለምንም ቀረጥ እንዲተላለፉ ማድረግ ነው ብለዋል። ሆኖም እስካሁን ድረስ በስምምነቱ መሰረት ነፃ ንግዱን ማከናወን እንዳልተቻለ ተናግረዋል። ከስምምነቱ በኋላ የቀሩ ስራዎች እንደነበሩ አስታውሰው ጉዳዩ የመሪዎቹ ጉባኤ አጀንዳ የሆነውም በዚህ ምክንያት እንደሆነ አብራርተዋል። ብዙ የቀሩ ነገሮችም ነበሩ። ከስምምነቱ ከተፈረመ በኋላ የፖለቲካን ፍላጎቱ እየበረታ ስለመጣ ያንን እንደገና ለማፋጠንና አገራት ከዚህ በፊት ቀድመው የገቡትን ቃል ሳያጥፉ እንዲገፉበት ለማድረግ አንድ፣ ሁለተኛ ነገር ደግሞ ስምምነቱ እንዲቀጥል ነው። ምክንያቱም የስምምነቱ ከአንድ ቦታ ወደ ሌላ አፍሪካ ሀገር ለመንቀሳቀስ የሚያስችልም ጉዳይ ስላለበት፣ ዋናው ግን ወደ ስራ ውስጥ ተገብቶ ንግድ እንዲስፋፋ ለማድረግ የታቀደ እና መንግስታትም ይህንን ድምጻቸው ነው ለማሰማት የፈለጉበት ስብሰባ ነበረ ብዬ ነው የምገምተው። የነፃ ንግድ ቀጣና ስምምነቱን ለመተግበር የተለያዩ ችግሮች እንደሚያጋጥሙም አቶ ክቡር ይናገራሉ። አንዳንድ ችግሮች አሉ ተብለው የሚጠበቁት ጉምሩክ ቢሮክራሲ አለ። ነገሮችን ቶሎ ወደ ስራ ላይ ያለማዋል ጉዳይ አለ። በብዙ አፍሪካ ሀገራት እንደሚታወቀው ሁሉም የራሱ ተመንና ገንዘብ አለ። ለምሳሌ የእኛ ሀገር በብር ነው የሚጠቀመው ኬንያ ስንሄድ በሺልንግ ነው የሚጠቀሙት። ሱዳን ስንሄድ በፓውንድ ነው። ወደ ምዕራብ አፍሪካ ስንሄድ በሌላ ሲኤፍኤ በሚባል የሚጠቀሙት እና እነዚህ ራሱ ወደ ሌላ ወይም ወደ ዶላር ወይም ወደ ዩሮ ተለውጠው ነው ወደ ገበያ የሚገባ። ይህም ራሱ በአፍሪካ ደረጃ አንድ አይነት የመሻሻጫ ገንዘብ እንዲኖርም እየተፈለገና እየተሰራም ነው ያለው። ሌላው ከባዱ እንግዲህ ከኢትዮጵያ ለምሳሌ ወደ ሱዳን አንድ የንግድ ድርጅት ምርቱን ለመሸጥ ለማስተላለፍም ለመሸጥም ለማዛ ለማድረስም ሲሄድ የሎጂስቲክ ችግሮች አሉ። የቴሌኮሙኒኬሽን ችግሮች አሉ። እነዚህ ዋና ዋና ችግሮች ናቸው ብለን መገመት እንችላለን። የምርት ብዛትም የለም። ለምሳሌ አሁን አፍሪካ ውስጥ ትልቁ ችግር ብዙዎቹ ድርጅቶች አነስተኛ ድርጅቶች ስለሆኑ አሁን ደግሞ ገበያው የሰፋ ስለሆነ ለዛ ገበያ የሚያመርቱት አቅም ስለሌለ ያንን ማሳደግ እና ያንን አቅም መጨመር ይኖርባቸዋል። ስምምነቱ ሀገራት ቀድሞ ሲያስከፍሉት ከነበረው ቀረጥ እስከ ዘጠና በመቶ እንዲቀንሱ ያስገድዳል የሚሉት አቶ ክቡር ገና የነፃ ንግዱ ለሙከራ ያህል በስምንት ሀገራት ውስጥ እንዲተገበር መደረጉንና በሂደት ችግሮችን የመለየት አሰራር እንዳለ ገልጸዋል። ሆኖም ከቀረጥ መቀነስ ጋር የተያያዘ የመንግስታት ፍርሃት መኖር ለስምምነቱ መተግበር እንቅፋት የሆነ ሌላው ምክንያት መሆኑን አውስተዋል። ሥራታቸው ምንድነው? አንደኛ ከፍተኛ ገቢ የሚያገኝበት ታክስ የሚያገኝበት አሁን ታክስ ዘጠና በመቶ ይነሳል ሲባል በምንድነው ያንን ገቢን ተኮች የሚለው የሚያሰራቸው ነው። ብዙ መንግስታት ለዚህም ነው የማይቸኩሉት ብለን መገመት እንችላለን። የነፃ ንግድ ስምምነቱ በተሻለ ደረጃ የሚጠቅማቸውና በመጠኑ የሚጎዳቸው ሀገራት ይኖራሉ የሚሉት አቶ ክቡር አካሄዱ ብዙ ስራ እንደሚፈልግ ይጠቁማሉ። ይሄ ነጻ ቀጠና ለማንኛውም ጠንካራ ድርጅቶችን እና ትልልቅ ድርጅቶችን የበለጠ ይጠቅማለን መገመት እንችላለን። ምክንያቱም ከፍተኛ ምርት ማምረት የሚችሉና ጥራቱን በዛን ያህል ያደገ ከሆነ ቅረት በሌለበት ሁኔታ ውስጥ ምርቶቻቸውን በየቦታው ልከው አገር ውስጥ ካሉት ትንንሽ ወይም አነስተኛ ድርጅቶች ጋር የመወዳደር አቅማቸው ከፍ ያለ ስለሆነ ሀገር ውስጥ ያሉትን ትናንሽ ድርጅቶችን ሊጎዳ ይችላል የሚል እምነት አለ። እና እንዲህ ቀላል ነው ለማለት ያስቸግራል። ቀጠና ውድድር ምክንያቱም እንደ ትልልቅ ሀገራት እንደ ሳውዝ አፍሪካ፣ ናይጄሪያ፣ ግብፅን ብንወስድ እነዚህ ሶስቱ ሀገራት ብቻ የአፍሪካ ጠቅላላ ገቢ በእነዚህ ሶስቱ ሀገራት ብቻ ሀምሳ በመቶ ይደርሳል። እነዚህ ትልልቅ ተጠቃሚዎች ሊሆን ይችላሉ ተብሎ መገመት ይቻላል። ከዛ በኋላ ደግሞ ከነዚህ በኋላ የሚመጡ አሉ እንደ ኬንያ፣ ሞሮኮ፣ አልጀሪያ የመሳሰሉት ድሞ ሀገራት ሌላውን ከፍተኛ ድርሻ ይይዛሉ። እና በመሀሉ አነስተኛ አቅም አላቸው የሚባሉ እንደ ቻድ እንግዲህ ኢትዮጵያ መሀሉ ላይ ያለችው ማለት ብለን መገመት እንችላለን። ግን ብዙ መሰራት መቻል አለበት። እንደ ኢትዮጵያ ያሉ ባሉ ሀገራት የበለጠ ተጠቃሚ ለመሆን የሚያስችላቸውን ደንቦቻቸውን ህጋችን አሰራራቸውን ዘመናዊ አርገው ካልተንቀሳቀሱ በሌሎች ድርጅቶች እና በሌሎች ብዝነሶች ተቀድመው ተሸንፈውም መንቀሳቀስ የማይችሉበት ደረጃ ሊደርሱ ይችላሉ። ኢትዮጵያ ከዚህ የነፃ ንግድ ቀጣና ስምምነት ተጠቃሚ እንድትሆን መንግስትና የግሉ ዘርፍ በትብብር መስራት ይጠበቅባቸዋል ሲሉም ገልጿል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ገብረ ሚካኤል እናመሰግናለሁ። ክቡራትና ክቡራን አድማጮቻችን የዕለት ሰኞ ምሽት ዝግጅታችን እስከ አራት ሰዓት ይቀጥላል። ተከታዩም ዘገባ እዚያው የአፍሪቃ ህብረት ጉባኤ ጋር የተያያዘ አንድ ሌላ ርዕስ ያነሳል። አንዲት የእስራኤል ዲፕሎማት ከአፍሪካ ህብረት አመታዊ ጉባኤ ስነ ስርዓት እንዲገለሉ መደረጋቸውን የህብረቱ ሊቀመንበር አረጋግጠዋል። ዲፕሎማቷ ከጉባኤው እንዲወጡ የተደረጉበትም ምክንያት ጉባኤውን ለመታደም በሚያስችል ልዩ ፈቃድ አሰጣጥ ዙሪያ በተነሳ ውዝግብ መሆኑ ተመልክተዋል። ሮይተርስ ያደረሰንን የዚህን ዘገባ ዝርዝር ስመኝሽ የቆየ እንደሚከተለው ታቀርበዋለች። የአፍሪካ ህብረት ጉባኤን ለመታደም በሚያስችል ልዩ ፈቃድ አሰጣጥ ዙሪያ በተነሳ ውዝግብ ምክንያት አንድ ከፍተኛ የእስራኤል ዲፕሎማት ቅዳሜ ዕለት ከተካሄደው የአፍሪካ ህብረት ጉባኤ እንዲወጡ ተደርገዋል። በተለያዩ የኢንተርኔት ድህረ ገጾች የሚዘዋወሩ ምስሎችም የአፍሪካ ህብረት ጉባኤ መክፈቻ እየተካሄደ የጸጥታ አባላት ዲፕሎማቷን ከአዳራሹ ከማስወጣታቸው በፊት በጥያቄ ሲያጣድፏቸው ያሳያሉ። በጉዳዩ ላይ ለሚዲያ አስተያየታቸውን የሰጡት የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሀማት በእስራኤል የውጭ ጉዳይ ሚኒስትር የአፍሪካ ክፍል ምክትል ዳይሬክተር የሆኑት አምባሳደር ሻሮን ባርሊ ስብሰባውን ለመታደም የሚያስችለውን ፈቃድ እንዴት በስህተት እንዳገኙ የሚያጣራ ምርመራ እንደሚጀመር ገልጸዋል። አንድም እስራኤላዊ ወደዚህ ጉባኤ አልጋበዝንም። አንድ ሰው ግን የመግቢያ ልዩ ፍቃድ ይዞ ወደ አዳራሹ መግባቱን አውቀናል። አዳራሹን በአስቸኳይ ለቀው እንዲወጡ ጠይቀናል። እኚህ ግለሰብ በኢትዮጵያ የሚኖሩ አይደሉም። ስለዚህ እንዴት ልዩ ፍቃድ ሊያገኙ እንደቻሉ ለማጣራት ምርመራ እያደረግን ነው። የሚዲያ አባላት የሆናችሁ እንድታውቁት የምንፈልገው የትኛውንም የእስራኤል ባለሥልጣን አለመጋበዛችንን ነው። ስህተቱ ከየት እንደመጣ ለማወቅ ይህንንም ምርመራ እስከ መጨረሻው እንገፋዋለን። እስራኤል ግን ለድርጊቱ 55 ሀገራትን የያዘው አህጉራዊ ስብስብ አባል የሆኑትን ደቡብ አፍሪካንና አልጄሪያን በጥላቻ ተገፋፍተው የአፍሪካ ህብረትን መያዣ አድርገውታል ስትል ተጠያቂ አድርጋለች። የእስራኤል የውጭ ጉዳይ ሚኒስቴር ባወጣው መግለጫም የአፍሪካ ምክትል ዳይሬክተር ሻሮን ባርሊ የታዛቢነት ልዩ የመግቢያ ፈቃድ ይዘው ሳለ ከአፍሪካ ህብረት ጉባኤ አዳራሽ እንዲወጡ የተደረገበትን ሁኔታ እስራኤል በጥሩ ሁኔታ አትመለከተውም ብሏል። መግለጫው አክሎ እስራኤል የሚገኘው የደቡብ አፍሪካ ኤምባሲ ጉዳይ አስፈጻሚ ተጠርተው ግሳጼ እንደሚሰጣቸው አመልክቶ የእስራኤልን የታዛቢነት ሚና ለመሰረዝ የተደረገው ሙከራ በድርጅቱ ሕግ መሰረት የለውም ብሏል። ደቡብ አፍሪካ በበኩሏ የእስራኤልን ውንጀላ ውድቅ አድርጋ እስራኤል ለአፍሪካ ህብረት ታዛቢነት ያቀረበችው ማመልከቻ በህብረቱ ውሳኔ አለማግኘቱን ገልጻለች። በደቡብ አፍሪካ የዓለም አቀፍ ግንኙነት ክፍል የህዝብ ዲፕሎማሲ ኃላፊ የሆኑት ክሌሰን ሞንየላ ለሮይተርስ ሲናገሩ የአፍሪካ ህብረት ለእስራኤል የታዛቢነት ማዕረግ ለመስጠት ውሳኔ እስካልሰጠ ድረስ ሀገሪቱ መቀመጫ ይዛ ታዛቢ መሆን አትችልም ያሉ ሲሆን ጉዳዩ የደቡብ አፍሪካ ወይም የአልጄሪያ ሳይሆን የመርህ ጉዳይ ነው ሲሉ አብራርተዋል። ታሪክ እንደሚያሳየው የደቡብ አፍሪካ ገዢ ፓርቲ የፍልስጤም ትግል ጠንካራ ደጋፊ ነው። በአፍሪካ ህብረት የተወከለውን የአልጄሪያ ልዑካን ቡድን በጉዳዩ ላይ አስተያየት ለመጠየቅ ወዲያውኑ ማግኘት አልተቻለም። ይህ በእንዲህ እንዳለ የአፍሪካ ህብረት 36ኛ መደበኛ የመሪዎች ጉባኤ እሁድ ዕለት ከመጠናቀቁ በፊት መሪዎች በዲሞክራቲክ ሪፐብሊክ ኮንጎ ስላለው አሳሳቢ የጸጥታ ሁኔታ መነጋገራቸውን የህብረቱ ኮሚሽን ሊቀመንበር ገልጸዋል። በዲሞክራቲክ ሪፐብሊክ ኦፍ ኮንጎ የሰላምና የጸጥታ ጉዳይ በመሪዎች ደረጃ ስብሰባ አድርገናል። የምስራቅ አፍሪካ ሕዝብ ባለቤት እንዲሆንና በቀጠናው ያለውን የጸጥታ ሁኔታ በኃላፊነት እንዲቆጣጠር አቅሙን ማጠናከር እንፈልጋለን። በጉባኤው ማጠናቀቂያ ፋኪ በሰጡት መግለጫ በዲሞክራቲክ ሪፐብሊክ የሰላምና የጸጥታ ጉዳይ የተሰበሰቡት መሪዎች በምስራቅ ኮንጎ የሰፈረው የምስራቅ አፍሪካ ቀጠናዊ ኃይል አቅም ለማጠናከር መወሰኑን አስታውቀዋል። ሰላምታችን መኝሽን፣ ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን ወደ ዓለም አቀፍ ርዕሶች ነው የምንሻገረው። የናይጄሪያ ፍርድ ቤት በመጪው ቅዳሜ የካቲት 18 2015 ዓ ም በሚደረገው ፕሬዝዳንታዊ ምርጫ ከሀገራቸው ውጭ ያሉ መራጮች እንዲሳተፉ የሚጠይቀውን ጥያቄ ወይም ክስ ውድቅ አድርጓል። ውሳኔው ከሀገር ውጭ የሚኖሩ በሚሊዮን የሚቆጠሩ ናይጄሪያውያን የዲሞክራሲ መብታቸውን መጠቀም ከፈለጉ ወደ ሀገራቸው መመለስ ያለባቸው መሆኑን የሚያመለክት ነው። በውጭ አገር የሚኖሩ ናይጄሪያውያን የሀገራቸውን ኢኮኖሚ ለመደገፍ በዓመት በቢሊዮኖች የሚቆጠር በገንዘብ በሀዋላ ወደ አገራቸው የሚልኩ ሲሆን ደጋፊዎችም ድምፅ መስጠት እንዲችሉ ህገ መንግስቱ መሻሻል ይኖርበታል ሲሉ ነው የተሟገቱት። በኒካቺሌ ከአክራ ጋና የተላከውን የዚህን ዘገባ ዝርዝር ደረጀ ደስታ እንደሚከተለው ያቀርበዋል። ፍርድ ቤቱ ክሱን ውድቅ ያደረገው ናይጄሪያ ውስጥ የሚገኙ የተመዘገቡ መራጮች ብቻ የመምረጥ መብት እንዳላቸው የሚናገረውን ህገ መንግስት በመጥቀስ ነው። እንግሊዝ አገር በሚኖሩ ሁለት ናይጄሪያውያን የቀረበው ክስ ቅዳሜ የካቲት 18 የሚካሄደው ፕሬዝደንታዊ ምርጫ በሚሊየን የሚቆጠሩ ዳያስፖራዎች ተሳታፊ እስኪሆኑ ድረስ እንዳይደረግ የሚጠይቅ ነው። የናይጄሪያ መንግስት እንደ ኤሮፓ አቆጣጠር በ2017 ባወጣው ግምት 1.7 ሚሊየን የሚቆጠሩ ናይጄሪያውያን በውጭ ሀገር ይኖራሉ። በአገሪቱ በመራጭነት ለመሳተፍ የሚያስፈልገው ሕጋዊ እድሜ 18 ቢሆንም በእርግጥ ሁሉም ናይጄሪያውያን በዚያ እድሜ ክልል የሚገኙ ናቸው ማለት አይደለም። የካቲት 8 2015 ዓ.ም የተላለፈው የፍርድ ቤቱ ውሳኔ የናይጄሪያ ዳያስፖራ አባላት በእርግጥ መምረጥ ይችላሉ። ያንን የሚወስኑት ሕግ አውጪዎች እንጂ ፍርድ ቤቶች አይደሉም የሚል ውሳኔ ሰጥቷል። ፍርድ ቤቱ በውጭ አገር የሚኖሩ ናይጄሪያውያን በኢምባሲዎቻቸውና ቆንስሎቻቸው በኩል የሚፈልጉትን ፕሬዚደንት ለመምረጥ ተስፋ አድርገው እንደነበር ይናገራሉ። እንግሊዝ አገር የሚኖሩት የሙዚቃ አቀናባሪው የናይጄሪያ ዜጋ ፓተርሰን ሜግቦጂ ለቪኦኤ ይህንኑ ስሜታቸውን ገልጸዋል። ሐዘን ተሰምቶኛል። እኔ ራሴ የምፈልገውን እጩ በመምረጥ የራሴን ድምፅ ብሰጥ በጣም ውድ ነበር። ምክንያቱም በጣም ወሳኝ ምርጫ ነው። ናይጄሪያ ወደፊት እንድትቀጥል የሚያስችላት መሪ ከሚያስፈልገን ጫፍ ላይ ትገኛለች። በመጪው ቅዳሜ በሚካሄደው ምርጫ ለናይጄሪያ ፕሬዝደንትነት የሚወዳደሩ 18 እጩዎች ቀርበዋል። እስካሁን እየመሩ ያሉት የቀድሞ ምክትል ፕሬዝደንት አቲኩ አቡባከር፣ የቀድሞ የሌጎስ አገረ ገዢ ቦላ አህመድ ቲኒቡ እና የቀድሞ አናምብራ ግዛት ገዢ ፒተር ኦቢ መሆናቸው ተመልክቷል። ከአገሪቱ ውጭ የሚኖሩ ናይጄሪያውያን አሁንም ቢሆን ድምፅ መስጠት ይችላሉ። ይሁን እንጂ ያን ማድረግ የሚችሉት ወደ አገራቸው በመብረር በቦታው ተገኝተው ድምፃቸውን በመስጠት ነው። ያን ደግሞ ለማድረግ ብዙዎቹ አቅሞ አይኖራቸውም። መሰረቱን በአቡጃ ያደረገው የናይጄሪያ ዳያስፖራ ኮሚሽን በውጭ ሀገር የሚኖሩ ናይጄሪያውያን እንደ አውሮፓ አቆጣጠር በ2021 ከ20 ቢሊዮን ዶላር በላይ ገንዘብ ወደ አገራቸው ሲልኩ፣ ይህ ከሰሐራ በታች ባሉ አገሮች ከፍተኛ መሆኑም ተገልጿል። ለናይጄሪያ እድገት ይህን አስተዋጽኦ ቢያደርጉም ዳያስፖራዎቹ ከውጭ ሆነው ድምፃቸውን መስጠት የሚያስችላቸውን ድጋፍ አላገኙም። የናይጄሪያ ሕግ አውጪዎች ከአንድ ዓመት በፊት በሰጡት ድምፅ የዳያስፖራ አባላት ድምፅ እንዲሰጡ የቀረበውን የሕግ ረቂቅ ውድቅ አድርገውታል። ሲቲዝን ጋቪል የተሰኘው የናይጄሪያ ሰብአዊ መብት ጠበቆችና የማህበራዊ ፍትህ ቡድኖች መስራች ኔልሰን ኦላኒ ፔኩን ስለዚሁ ጉዳይ ለቪኦኤ ሲናገሩ ዳያስፖራዎች በቀላሉ በናይጄሪያ ፖለቲከኞች ተጽዕኖ ስር ሊሆኑ አይችሉም። ፖለቲከኞቹ ድንጋጌውን ማሻሻል የማይፈልጉትም ይህ ስለሆነ ይመስላል። ኦላኒ ፔኩን እንደሚሉት በውጭ ያሉ ናይጄሪያውያን መሪዎቻቸውን መምረጥ አለብም። የትም ይሁን የትም፣ መንግስታቸው የሚያደርገው ነገር ተጽዕኖ ሊያሳድርባቸው ይችላል። ፌትሱ አኮዬ በናይጄሪያ የገለልተኛው ብሔራዊ የምርጫ ኮሚሽን ማስታወቂያና የመራጮች ትምህርት ኮሚቴ ሊቀመንበር ናቸው። የኮሚሽኑን አቋም እንደሚከተለው ይገልጹታል። የኮሚሽኑ አቋም በዚህ ረገድ በጣም ግልጽ ነው። ኮሚሽኑ ዳያስፖራው ድምፅ እንዲሰጥ ይደግፋል። ይሁን እንጂ አሁን ባለው የምርጫ ሕግ ማዕቀፍ ውስጥ የዳያስፖራው ድምፅ አሰጣጥ ተግባራዊ ሊደረግ እንደማይቻል ግልጽ አድርገናል። በፍርድ ቤቱ ውድቅ የተደረገውን የዳያስፖራ የመምረጥ መብት ክስ አስመልክቶ ይግባኝ እንደሚጠይቁ ኬኔት ንኬማንቾ በፌስቡክ ገጻቸው ላይ ባሰፈሩት ጽሑፍ አስታውቀዋል። ደረጀ ደስታን ለዘገባው አመሰግናለሁ። አድማጮች የምሽቱ የመጨረሻ የመጽሔት ርዕስ ቻይና ለሩሲያ መሳሪያ ድጋፍ ለማድረግ አስባለች ይላል ብሊንከን ናቸው። ይህን ያሉት ሩሲያ በዩክሬን ላይ እያካሄደች ላለችው የጦር መሳሪያ ድጋፍ ለማድረግ ቻይና እያሰበች ነው ሲሉ የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ስጋታቸውን ገልጠዋል። ብሊንከን ይህን ያሉት በቱርክ የተከሰተው ርዕደ መሬት ያደረሰውን ጉዳት ለማየት ቱርክ ከመግባታቸው አስቀድሞ ነው። የአሜሪካ ድምጿ ቬሮኒካ ቫልዴራስ እግሊሲያ በላከችው ዘገባ ዩናይትድ ስቴትስ የቻይና መሆናቸው የተጠረጠሩና ለስለላ ዓላማ የታሰቡ ናቸው የተባሉ ፊኛዎችን ከሰማይ መታ ከጣለች በኋላ በሁለቱ ሀገሮች መካከል ውጥረቱ ተባብሷል። እንግዲህ ወልዴ ዝርዝሩን ይዟል። በሙኒክ በተደረገውና በጸጥታ ጉዳዮች ላይ በሚመክረው ጉባኤ ጎን ለጎን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ለቻይናው ከፍተኛ ዲፕሎማት ዋንግ ይ በቅርቡ በአሜሪካ ሰማይ ላይ ያለፈውን ፊኛ በተመለከተ ድርጊቱ ተቀባይነት የሌለውና መደገምም የሌለበት ነው ሲሉ ግልጽ አድርገዋል። ቻይና ጉዳዩን በተመለከተ እስካሁን ይቅርታ አልጠየቀችም። እንደ ቻይና መንግሥት መገናኛ ብዙሃን ከሆነ ዩናይትድ ስቴትስ በሁለቱ አገራት መካከል የተበላሸውን ግንኙነት እንድታስተካክል ቤጂንግ ጠይቃለች። ሌላው በብሊንከን የተነሳው ጉዳይ ደግሞ ቻይና የትርክት ፖለቲካና የዲፕሎማሲ ድጋፍ ለሩሲያ በመስጠት ላይ ነች። በተጨማሪም በዩክሬን ላይ ለምታካሄደው ጦርነት የመሳሪያ ድጋፍ ለማድረግ ማሰቧን የሚያሳዩ አሳሳቢ መረጃዎች አሉን። ይህ ከባድ ችግር እንደሚሆን ለዋንጊው በግልጽ መናገር እፈልጋለሁ። ሩሲያ በዩክሬን ላይ የፈጸመችው ወረራ አንደኛ ዓመት በተቃረበበት በዚህ ወቅት ኤቢሲ ለተሰኘው ቴሌቪዥን ቃለ መጠይቅ የሰጡት ብሊንከን ዩክሬን ስለጠየቀችው ተዋጊ ጀቶች ጀቶችና የረጅም ርቀት ሚሳኤሎች ጉዳይ አንስተዋል። እኛ ማድረግ የሌለብን ስለዚህ ወይም ስለዚያ የመሳሪያ ቴክኖሎጂ አይነት መጨነቅ ነው። ማድረግ ያለብን ዩክሬናውያን በሚሰጣቸው የመሳሪያ ቴክኖሎጂ ላይ ስልጠና ማግኘታቸውን ማረጋገጥ ነው። የፑቲንን ሩሲያ ለማሸነፍ የተለያዩ እርምጃዎች መወሰድ እንዳለባቸው የሪፐብሊካኑ የህግ መወሰኛ ምክር ቤት አባል ሊንዚ ግራሃም ለኤቢሲ ቴሌቪዥን ተናግረዋል። ፑቲንን የምታሸንፈው ዩክሬናውያኑ የሩሲያን ሰራዊት ከሀገራቸው ሊያስወጡ የሚያስችላቸውን ወታደራዊ ድጋፍ በማድረግ ነው። የፑቲንን የሩሲያ መንግስታዊ ሽብርተኛ ብለህ ትፈርጃለህ፣ ዓለም አቀፍ ችሎትም ታቋቁማለህ። ብሊንከን ትናንት እሁድ ቱርክ ገብተው ርዕደ መሬት የፈጠረውን ጉዳት ተዘዋውሮ ተመልክተዋል። ለቱርክና ሶሪያ ተጨማሪ አንድ ሚሊዮን ዶላር እንደሚሰጥ ይፋ አድርገዋል። ብሮኪንግስ በተሰኘው ተቋም ተንታኝ የሆኑት ከማል ክሪስኪ እንደሚሉት ጉብኝቱ በሁለቱ ወገኖች መካከል ያለውን ውጥረት ለማርገብ ጥሩ አጋጣሚ ነው። ራይት ቢፎር ዘ ኧርዝኴክ ዋን ኦፍ ዘ ሚኒስተርስ ኢን ኢን ተርኪ ከርዕደ መሬቱ ቀደም ብሎ የቱርክ አንድ ሚኒስትር በተለይ አሜሪካንን በተመለከተ አሳሳቢና ተስፋ አስቆራጭ ንግግር አድርጎ ነበር። አሁን የተፈጠረው ግንኙነት ትብብር እንደገና እንዲጀመር አጋጣሚውን ይፈጥራል። ብሊንከን በአውሮፓ የሚያደርጉት ጉብኝት ወደ ግሪክም ይወስዳቸዋል። በዛም መከላከያን በተመለከተ ስለሚኖር ትብብር ይወያያሉ። እንዲሁም በነገ ዕለት የአሜሪካና ግሪክ ስልታዊ ውይይት የተሰኘውን ፕሮግራም ያስጀምራሉ። እንግዲህ ወልዴን አመሰግናለሁ ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የለተሰኘ ምሽት ዝግጅታችን ነው አሁን ወደ ሁለተኛው አጋማሽ ቀዳሚ ቅንብር ነው የምናልፈው ሀኪሞን ይጠይቁ በመግቢያዬ ጠቆም እንዳደረግኩት ሀኪሞን ይጠይቁ ለምሽቱ ከፍተኛ ቁጥር ያለው ሰው ለሕመምና ለሕልፈት በመዳረግ በተለይ በዚህ በዩናይት ስቴትስ ከቀዳሚዎቹ ረድፍ የሚገኘውን የፕሮስቴት እጢ ካንሰር ይመለከታል። አዲስ የሕክምና ዘዴን ነው የሚያጤነው። እንግዳችን ዶክተር ከበደ ቤኛ የካንሰር ሕክምና አዋቂና በዚህ በዩናይት ስቴትስ የሜዮ ክሊኒክ የሕክምና ፕሮፌሰር ናቸው። ወደ ዝግጅቱ ዶክተር ከበደ ቤኛ የካንሰር ህመም የሚመለከቱ ጥያቄዎች በመጡ ቁጥር ወደ እርስዎ ይዘን እንመጣለን። ዛሬም ከወንዶች የስነ ተዋልዶ አካላት አንዱ የሆነውን ፕሮስቴት በመባል የሚታወቀውን እጢ የሚያጠቃ የካንሰር ዓይነት ለማከም የተገኘ አዲስ ተስፋ የሰጠ ህክምናን ይመለከታል። ስለዚህ አዲስ ግኝት ከመነጋገራችን አስቀድሞ ግን ስለ ህመሙ ምንነት በመጠኑ ቢያስረዱን። ምንድን ነው ይህ የፕሮስቴት እጢን የሚያጠቃ የካንሰር ዓይነት? ፕሮስቴት ወንዶች በተለይ እድሜያ እየጨመረ የጨመረ በሄደ ቁጥር ይህ እጢ ወደ ካንሰር የመቀየር ጸባ ያለው ብዙ መላምቶች አሉ። ነገር ግን ምን እንደሚጀምረው ማወቅ በጣም አስቸጋሪ ነው። ማንኛውም ካንሰር በስንታችን ውስጥ ስለሚመጣ በትክክል የሚያመጣውን ነገር ማወቅ ያስቸግራል። ይህ ካንሰር በመላው ዓለም ከአንድ ነጥብ ስድስት ሚሊዮን በላይ ህዝቦችን ያጠቃል እና ከሶስት መቶ ሺህ በላይ ደግሞ ሰዎች ይሞታሉ። እዚህ ሀገር ደግሞ ዩናይትድ ስቴትስ ውስጥ ከሶስት መቶ ሀምሳ ሺህ በላይ ሰዎችን ያጠቃል እና ወደ ሰላሳ አምስት ሺህ ሰዎች ደግሞ ህይወታቸውን ያጠፋል። እንደውም በላይፍ ታይም ውስጥ ከአስራ አንድ ወንዶች ውስጥ አንደኛው ሰው በዚህ ካንሰር የመጠቃት ቻንስ አለው ሚው እየጨመረ ብሄረ ጉዳ እንደውም አንዳንድ ጊዜ አውቶፕሲ ሰው ከሞተ በኋላ ሲመረመር እድሜያቸው ከሰባ በላይ ያለፉ ወንዶች ሁሉም ላይ ይህ አይነት ካንሰር ሊገኝ ይችላል፣ ግን ምልክት ላይኖር ይችላል። መጀመሪያ አካባቢ ይበልጡን በኋለኛው እድሜ የሚከሰት ነገር ግን በብዛት ያለ ለህልፈትም የመዳረግ ግድሉ እጅግ ከፍ ያለ እንደመሆኑ አሳሳቢነቱ ከፍተኛ ነው እና ሰዎች እንዴት ሊያውቁ ይችላሉ? ምንድን ነው እንደው ሰዎች ማድረግ ያለባቸው? የሚያሳዝነው ነገር የተለያየ ጥናት ቢደረግም እስካሁን ባለው ሁኔታ አንድ የተለየ አይነት መመርመሪያ ነገር የለም። ብዙ ነገሮች ናቸው የሚጨማመሩት። አንደኛው ሐኪሞች እድሜያቸው ከአምሳ በላይ የሆኑ ሰዎችን ሲመረምሩ ያዩታል በእጃቸው በመዳበስ ጢውን የቀየረ ጸባይ ካለው አንዳንድ ጊዜ ደግሞ ይሄ ፕሮስቴት ስፔሲፊክ አንቲጅን ይባላል። ይሄ ካንሰሩ ወይም ፕሮስቴቱ እያደገ ይመጣብ ጊዜ ከእሱ የሚወጣ ፈሳሽ ወደ ደም የሚገባ ነገር ስላለ ያንን ደግሞ በመለካት ማወቅ ይቻላል። ግን ይህ ቴስት ደግሞ አንዳንድ ጊዜ ካንሰርን ባይኖርብህ እድሜ ከጨመረ ለምሳሌ ብዙ ዲስታንስ ወይም ባይክ ብታደግ ራሱ ሁሉ ወይም ዝም ብሎ ሊጨምር ይችላል፣ እና የኮምቢኔሽን ነው። እዚያ ጋር ደግሞ ሬክታል አልትራሳውንድ የሚባላል፣ ኤም አር አይ አለ። በተለይ ደግሞ አሁን በቅርቡ ካት ስካን ጋር ወይም ቴክ ስካን ይረዳል ተብሎ ይታሰባል። ለማጠቃለል ያህል አንድ የሆነ ቴስት የለውም። ነገር ግን እድሜያቸው ከአምሳ በላይ የሆኑ ሰዎች ወይንም ከቤተሰባቸው ወይም ከዚህ በፊት ቅርብ ዘመዳቸው በዚህ ታመመ ከሆነ አንዳንድ ጊዜ ደግሞ ሽንት ማቃጠል ይሄ የብላደር ኢንፌክሽን አንዳንዴ ደግሞ ደም ግን አንዳንድ ጊዜ ደግሞ የአጥንት ሕመም ነገር ይጆ ከእጢው ወጥቶ ሌላ ቦታ ላይ ከሆነ እንደ ክብደት መቀነስ አንዳንድ ጊዜ ደግሞ ሽንጋደም ሊመጣ ይችላል እና ስፔሲፊክ የሆነ ምልክትም የለውም ግን እነዚህ ከላይ የጠቀስኳቸው ነገሮች እንደ ምልክት ሊሆንና ሌላ ይችላል። ዶክተር ከበደ ሳይታወቅ ህመሙ ተጋልጦ በተገኙ ጊዜ ቅድም የገለጹት ከፍተኛ ቁጥር ያለው በዩናይት ስቴትስ ብቻ እስከ ሰላሳ አምስት ሺህ ሰዎች በዓመት ለልፈት የሚዳረጉበት ይህ ህመም ከዚህ ቀደም የነበሩት የነበሩት የህክምና ዘዴዎች የጨረር ህክምናና ቀድሆ ህክምናን ጨምሮ የራሳቸውም ጣጣ አላቸው ከህክምናው በኋላና አሁን አዲስ ተገኘ የሚባለው ያን ለዛ የመጋለጥን እድል ይቀንሳል የተባለ የህክምና ዘዴ ነው የተዋወቀው። እንደ ተረዳሁት ወደ መደበኛ ህክምና ሊዘዋወር የሚችል ሐኪሞችን በቀላሉ ማስተማር የሚቻል የህክምና አይነት፣ በአጭር ጊዜ ውስጥ መሰጠት የሚችል ነው ይላል። እስኪ ስለ እሱ እንደው ፈታ አድርገው ያብራሩልን። ይህ ተስፋ የሰጠ አይነተኛ ለውጥ ያመጣል የተሰኘ ህክምና ምንድን ነው? በእርግጥስ የቱን ያህል ነው ተስፋ ተጭነቱ ከሁሉም በፊት ይህ አይነት የፕሮስቴት ካንሰር ህክምና በሁለት ብንከፍለው ጥሩ ይመስለኛል። አንደኛው ካንሰሩ ፕሮስቴቱ ውስጥ ብቻ ከሆነ ፕሮስቴቱ ውስጥ ብቻ ከሆነ አላማው ምንድነው የሚሆነው? ኪር ማከ ማዳን ነው የሚሆነው ማለት ነው። ነገር ግን ካንሰሩ ከተሰራጨለ ግን ህክምናው ለማዳን ኪዩሬቲቭ አይሆንም ማለት ነው። ስለዚህ አሁን ይሄ ናኖ ናይፍ የተባለው የሰርጀሪ አይነት ቅድም እንደተናገርከው ሎካላይዝ የሆነ በጣም ሎካላይዝ የሆነ ፕሮቴት ካንሰር ካለ ብዙ ጊዜ ዩሮሎጂስቶች ናቸው የሚያክሙት ከኦንኮሎጂስቶች በተጨማሪ። እና እንደተናገርከውም ሙሉ ለሙሉ የፕሮቴቱን ቀዶ ጥገና ማውጣት ወይም ጨረር መስጠት። ጨረሩም ደግሞ የተለያየ አለ። አንዳንድ ጊዜ ደግሞ ሲድ የሚባል ነገር አለ። ሲዱን ማለትም ጨረር የሚረጨውን ሲድ ፕሮሴስ ሲጨምር እና እነዚህ ተናገርኳቸው ነገሮች ቀዶ ጥገና ወይም ጨረር፣ ሁሉም የሚያሳዝነው ነገር ብዙ አይነት የማይፈለግ ኮምፕሊኬሽን እላቸዋለን ያመጣሉ። ለምሳሌ የአንዳንድ ጊዜ ሽንትን መቋጠር ማጣት ብዙ ምክንያቶች ስላሉበት ይህ ናኖናሽ የተባለው አንደኛ ቶሎ ነው የሚደረገው። በቀጭን የሆነ ኒድል በአልትራሳውንድ ጋዲ የተደረገ ወደ ካንሰሩ ጋር ይላክ ይላክና፣ ይሄ ደግሞ ኤሌክትሪክ ከረንት እንደውም አጭር ስሙ አይአር ይሉታል፣ ኢሪቨርሲብል ኤሌክትሮፖሬሽን ያ ይህ የካንሰር ሴል ልክ እንደሌላ ሴል ሜምብሬን አለው ከቨሪንግ አለው ላይ ላይ እና ኤሌክትሪክ ከረንቱ ሜምብሬኑን እንዲከላከለውን ዳሜጅ ስለሚያደርገው ጠግቡ ያሉትን ሌሎች ኖርማል የፕሮስቴት ሴሎችም ዳሜጅ አያደረጋቸውም። በዚህ ምክንያት ከሌሎች እስካሁን ከተደረጉት የቀዶ ጥገና ሕክምና አይነቶች፣ የጨረር አይነቶች ወይም ሌላ ደግሞ ተርማል ቴራፒ ይሉታል፣ በጣም ማሞቅና ፍሪዝ ማድረግ፣ ይሄ ደግሞ እንደዛው ልክ እንደጨረር ሕክምናው አካባቢ ያለውንም ነገር ዳሜጅ ያደርጋል እና ይህ ናኖናይፍ የተባለው በዩናይት ስቴትስ ውስጥም እኛም ሜዮ ክሊኒክ ውስጥም እንደ ክሊኒካል ትራያል ይባላል እና የተጀመረውም ባለፈው አመት ማርች ነው። በሙከራ ላይ ያለ ነው እና ተስፋ ይሰጣል። ምክንያቱም ቅድም እንደተናገርኩት በጨረር እና በቀዶ ጥገና የሚያጋጥሙትን ችግሮች ሊያቃልላቸው ተብሎ እና ደግሞ ፕሮሲጀር ከተሰራ በኋላ ብዙ አይቆዩም፣ ቶሎ ነው የሚድኖት። ኮምፕሊኬሽን ናቸው ለሆኑ ሙያዊ ማብራሪያውን የሰጡን ዶክተር ከበደ ቤኛ የካንሰር ሐኪምና እዚህ ዩናይት ስቴትስ በሚገኘው ሜዮ ክሊኒክ የሕክምና ተባባሪ ፕሮፌሰር ናቸው። ፕሮፌሰር ከበደ ቤኛን አመሰግናለሁ። አድማጮች ታዲያ ከአዲሱ የሕክምና ዘዴ ተስፋ ከሰጠው የሕክምና ዘዴ ባሻገር በተለይ በጥቁሮች ላይ የሚጠናውን ይህንን የፕሮስቴት ካንሰር አስመልክቶ በኢትዮጵያ የተደረገ ጥናት ካለ በተከታዩ ፕሮግራማችን እንመለከታለን። አሁን በቀጥታ ወደ ሳምንታዊው ስፖርት ዝግጅት ነው መወስዳችሁ። በአርባ አራተኛው የዓለም አገር አቋራጭ ሻምፒዮና ኢትዮጵያ ኬንያን ተከትላ ሁለተኛ ወጥታለች። በእንግሊዝ ፕሪሚየር ሊግ አርሰናል ወደ መሪነቱ ተመልሰዋል። ማንቸስተር ዩናይትድን ለመግዛት የመካከለኛው ምስራቅ የዩናይት ስቴትስና የብሪታንያ ባለ ሀብቶች እየተፎካከሩ ነው ይለናል የፕሮግራሙ አዘጋጅና አቅራቢ ኬኔዲ አባተ። ቅዳሜ የካቲት 11 በተካሄደው 44ኛው የዓለም አትሌቲክስ ሀገር አቋራጭ ውድድር ኬንያውያን አትሌቶች ገነው ታይተዋል። በአውስትራሊያ ባተርስት በተካሄደው በዚህ ሀገር አቋራጭ ሻምፒዮና ላይ ልዩ ክስተት በነበረው በአዋቂ ሴቶች ውድድር ኢትዮጵያዊቷ አትሌት ለተሰንበት ግደይ ከፊት እየመራች ውድድሩን በአንደኝነት እንደምታሸንፍ ስትጠበቅ፣ ጥቂት ሜትሮች እየቀሯት መሬት ላይ ወድቃ በእጇ የገባውን እድል አሳልፋ ሰጥታለች። አትሌት ለተሰንበት በድካም መውደቋን እድል በመጠቀም ከኋላዋ ስትከተላት የነበረ የተባበረችው ኬንያዊቷ ቢትሪስ ቺቤት የውድድሩ አሸናፊ ሆናለች። ቺቤት ከእድሏ በኋላ በሰጠችው አስተያየት አሸንፋለው ብዬ አልጠበቅኩም ነበር። ነገር ግን ለተሰንበት መድከሟን ስመለከት እድሉን መጠቀም አለብኝ ብዬ ፍጥነቴን ጨመርኩ። በማሸነፌ በጣም ደስተኛ ነኝ ማለቷን የዓለም አትሌቲክስ መረጃ ያመለክታል። አትሌት ለተሰንበትን ከውድድሩ ውጭ የሆነ አንድ ኢትዮጵያዊ ደጋፊ አጥር ዘሎ ገብቶ ሊረዳት መሞከሩን ተከትሎ አትሌቷ ከውድድሩ ውጭ መሆኗንም መረጃው አክሎ ገልጿል። በዚህ ውድድር ኢትዮጵያዊቷ ጽጌ ገብረሰላማ ሁለተኛ ስትወጣ፣ ሌላዋ ኬንያዊት አግኔስ ንጌቲች ሦስተኛ ወጥታለች። የአዋቂ ሴቶችን ጨምሮ በዕለቱ በተካሄዱ የአዋቂ እንዲሁም የወጣት ወንዶችና ሴቶች ምድቦች በተጨማሪም በድብልቅ ሪሌ ውድድሮች ኬንያ በአጠቃላይ ስድስት ወርቅ፣ ሁለት ብርና ሁለት ነሐስ በማሸነፍ ውድድሩን በበላይነት አጠናቃለች። ኢትዮጵያ በሁለት ወርቅ፣ ሰባት ብርና አንድ ነሐስ ሁለተኛ፣ ኡጋንዳ ደግሞ በአንድ ወርቅና በሶስት ነሐስ ሶስተኛ ሆነው ጨርሰዋል። ዩናይትድ ስቴትስ በሁለት የነሐስ ሜዳሊያ፣ አውስትራሊያ ደግሞ በአንድ ነሐስ የሜዳሊያ ሰንጠረዥ ውስጥ በመግባት ጥናት ተከታዮቹን ደረጃዎች ይዘው አጠናቀዋል። ቅዳሜ ዕለት አስቶን ቪላን አራት ለሁለት በማሸነፍ አርሰናል በማንቸስተር ሲቲ ለሶስት ቀናት የተነጠቀውን የመሪነት ስፍራ ተረክቧል። ሲቲ ከኖቲንጋም ፎረስት ጋር አንድ እኩል በመለያየት ነጥብ መጣሉን ተከትሎ አንድ ተስተካካይ ጨዋታ ከሚቀረው አርሰናል በሁለት ነጥብ ዝቅ ብሎ በአምሳ ሁለት ነጥብ ሁለተኛ ደረጃ ላይ ይገኛል። ትናንት ሌስተር ሲቲን ሶስት ለዜሮ የረታው ማንቸስተር ዩናይትድ ደግሞ በአርባ ዘጠኝ ነጥብ ሶስተኛ ደረጃ ላይ ነው። አራተኛ ደረጃ ላይ የነበረው ኒውካስል ዩናይትድ በሊቨርፑል ተሸንፎ ስፍራውን ለቶተናም አስረክቧል። ቶተናም ዌስትሀምን ሁለት ለ ለዜሮ በመርታት ነው ደረጃውን ማሻሻል የቻለው። የሌሎች ሊጎችን መረጃ ስንመለከት ትላንት ካዲዝን በሜዳው ኑካምፕ ያስተናገደው ባርሴሎና ሁለት ለዜሮ በመርታት የስፔን ላሊጋን በ59 ነጥብ ሲመራ ከተከታዩ የአምናው ሻምፒዮን ሪያል ማድሪድ ጋር ያለውን የነጥብ ልዩነት ደግሞ ወደ ስምንት ነጥብ ከፍ አድርጓል። የጣሊያን ሴሪያን ደግሞ ናፖሊ ያለ ተቀናቃኝ እየመራ ይገኛል። ዘንድሮ በድንቅ ብቃቱ ላይ የሚገኘው ያገኘው ናፖሊ አርብ ዕለት ሳሱሎን ሁለት ለዜሮ በማሸነፍ በ23 ጨዋታዎች የሰበሰበውን ነጥብ 62 አድርሷል። ተከታዩ ኢንተር ሚላን ደግሞ በ15 ነጥብ ዝቅ ብሎ በ47 ነጥብ ይከተላል። በፈረንሳይ ሊግ አንድ ፒኤስጂ እና ማርሴይ በ5 ነጥብ ልዩነት አንደኛና ሁለተኛ ሆነው ሲፎካከሩ፣ በጀርመን ቡንደስሊጋ ደግሞ ሙኒክ ዶርትሙንድ እና ዩኒየን በርሊን በኩል 43 ነጥብ በግብ ተበላልጠው ይፋለማሉ። ማንቸስተር ዩናይትድን ለመግዛት የመካከለኛው ምስራቅ የዩናይትድ ስቴትስና የብሪታንያ ባለሀብቶች እየተወዳደሩ ነው። የስር አሌክስ ፈርጉሰንን ጡረታ ተከትሎ ክለቡ የውጤት ቀውስ ውስጥ ከመግባቱ ጋር በተያያዘ በተፈጠረበት ጫና ምክንያት ዩናይትድን ለ18 ዓመታት በባለቤትነት ያስተዳደረው የግሌዘር ቤተሰብ ክለቡን ለሽያጭ ለማቅረብ ተገዷል። ይህን ተከትሎ የካታር የሳውዲ የዩናይትድ ስቴትስና የብሪታንያ ባለሀብቶችና ኩባንያዎቻቸው እስከ አርብ ድረስ በተቀመጠው ቀነገደብ መሰረት የግዢ ጥያቄ ስለማቅረባቸው የስፖርት መገናኛ ብዙሃን ዘግበዋል። ከእነዚህም መካከል የካታሩ ሼህ ጃሲም ቢን ሐሚድ አልታኒ ናይንቱ በተባለ ፋውንዴሽኑ አማካኝነት ዩናይትድን ለመግዛት 45 ቢሊዮን ዶላር የመነሻ ሂሳብ ሲያቀርብ ከልጅነቱ ጀምሮ የዩናይትድ ደጋፊ መሆኑ የሚነገርለት ብሪታንያዊው ቢሊዮነር ሰር ጂም ራትክሊፍ ደግሞ አራት ቢሊዮን ዶላር የመነሻ ሂሳብ ማቅረቡን የተገለጸው የክለቡ ባለቤቶች የግሌዘር ቤተሰብ አባላት ክለቡን ለመሸጥ ስድስት ቢሊዮን ዶላር እንደሚፈልጉ መግለጻቸው ታውቋል። በመጨረሻም የሜዳ ቴኒስ የስፔኑ ካርሎስ አልካራዝ የአርጀንቲና ኦፕን ሻምፒዮን ሆነ። ትናንት እሁድ በተካሄደው የአርጀንቲና ኦፕን የፍጻሜ ጨዋታ የብሪታንያውን ቁጥር አንድ ካሜሮን ኖሪን በመርታት የስፔኑ ካርሎስ አልካራዝ ሻምፒዮን ሆኗል። ስፔናዊው በቦነስ አይረስ የ27 ዓመቱን ብሪታንያዊ ተፋላሚውን 6 ለ3 እና 7 ለ5 በሆነ ውጤት ነው ያሸነፈው። የ19 ዓመቱ አልካራዝ ለአራት ወራት ከዘለቀ ጉዳት አገግሞ ባደረገው የአመቱ የመጀመሪያ ውድድር ነው ድሉን የተጎናጸፈው። እንደ አውሮፓውያኑ በ2022 የዩኤስ ኦፕንንም ላሸነፈው የስፔኑ የዓለም ቁጥር ሁለት የሜዳ ቴኒስ ተጫዋች ትናንት በአርጀንቲና ያነሳው ሰባተኛ ዋንጫው ነው። በዛሬ የመረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ኬኔዲን፣ ለሳምንታዊ የስፖርት ዝግጅቱ አመሰግናለሁ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። እንደ አውሮፓውያን አቆጣጠር በየዓመቱ በየካቲት ወር በሶስተኛው ሰኞ አሜሪካውያን የፕሬዝዳንቶች ቀን በመባል የሚታወቀውን ዕለት ያከብራሉ። በዓሉም ከፍተኛ ተደማጭነትና አድናቆት ያላቸው ሁለት የዩናይትድ ስቴትስ ፕሬዚዳንቶች የልደት ቀናት መሃል ይውላል። እነርሱም በየካቲት 12 የተወለዱት ፕሬዚዳንት አብርሃም ሊንከንና በየካቲት 22 የተወለዱት ፕሬዚዳንት ጆርጅ ዋሽንግተን ናቸው። ሁለቱም በየፊናቸው ዩናይትድ ስቴትስ እንደ ሀገር በተመሰረተችና መሠረትን በጣለችባቸው ጉዳዮች ላይ አይነተኛ የሚሰኝ ተጽዕኖ ያሳደሩ ናቸው ሲል ይንደረደራል። ዕለቱን ምክንያት በማድረግ የወጣው ርዕሰ አንቀጽ ፕሬዚዳንት ጆርጅ ዋሽንግተን አንዳንዴ የዩናይትድ ስቴትስ አባት በሚል ቁልምጫ ይታወቃሉ። ለዚህም በቂ ምክንያት አለው። ሀገሪቱን ከእንግሊዝ የዘውድ አገዛዝ በማውጣት ነጻነቷን ለመቀዳጀት ያበቃውን የአመፅ ወታደራዊ ዘመቻ የመሩ በመሆናቸው ቀዳማዩ የዩናይትድ ስቴትስ ጀግና በሚል የተከበሩና በሕዝብ ዘንድ የታመኑ በመሆናቸው ነበር። ደካማ ሰው ቢሆኑ ኖሮ ይህንን ከፍተኛ እውቅናና ተወዳጅነታቸውን ራሳቸውን በጊዜው የነበሩት 13ቱ የሰሜን አሜሪካ ግዛቶች ንጉሥ ለማድረግ የሥልጣናቸው መደላደያ ባደረጉት ነበር ያለው የዕለቱ ርዕስ አንቀጽ አክሎም ይህን ሐሳብ ከዚያ ያጥፉ ሲሉ ያን ያደርጉ ዘንድ ይወተውቷቸው ለነበሩ አድናቂዎቻቸው መመለሳቸውን ያወሳል። ይልቁንም ይህን ከፍተኛ ተሰሚነታቸውን አዲሲቱን ሀገር ለመቅረጽና ሁነኛ የሀገር መሰረት ለመጣል እንዲረዳቸውም ተጠቅሞበታል። ያ አብዮት በተካሄደ ስድስት ዓመታት ዕድሜ ውስጥም ቀድሞ በእንግሊዝ ንጉሳዊ አስተዳደር ይገዙ የነበሩትን ግዛቶች የተናጠል ግዛታዊ ማንነታቸውን እንዲያዙ ወደ አንድ የሚያመጣቸው ፌዴራል መንግስት ለመመስረት ስትታገል የነበረችውን ወጣት ሀገር ለማብቃት ባደረጉት ብርቱ ጥረት በመጨረሻው የተረጋጋች ዴሞክራሲያዊትና የህጋዊ መንግስት ባለቤት የሆነች ሀገር እንድትወለድ አስቻሉ። ጆርጅ ዋሽንግተን ሀገሪቱን የሚመራውን የመጪውን ፕሬዝዳንት አቋም በመቅረጽም ከሳቸው በኋላ ለመጡት በሙሉ የሚረዱ በርካታ ምሳሌዎችንም ትተዋል። ከነኚህም ውስጥ ትልቁ እጅግ ጠቃሚ ምግባራቸው አንድ ፕሬዝዳንት እያንዳንዳቸው ለአራት ዓመታት ከሚዘልቁ ሁለት የአስተዳደር ስልጣን ዘመኖች በኋላ በገዛ ፈቃዱ ስልጣኑን በሰላም ለቆ ለተመረጠው ተተኪ ፕሬዝዳንት የሚያስተላልፍበትን ስርዓት ያበጁ መሆኑንም ርዕስ አንቀጹ አስታውሷል። አያይዞም ዩናይትድ ስቴትስ እርስ በርስ ጦርነት ውስጥ ተዘፍቃ ራሷን ልታፈርስ ተቃርባ በነበረችበት ወቅት ሀገሪቱን የመሩት ፕሬዝዳንት አብርሃም ሊንከን ራሳቸውን ከአሸናፊው ወገን እንዳለ መሪ ብቻ ያለማድረጋቸው ትልቅ ዕድል መሆኑን የጠቆመው የዕለቱ ርዕስ አንቀጽ ጦርነቱ ወደ ፍጻሜው እየተቃረበ ሲመጣም በፌዴራልና በክልል አስተዳደር አካላት መካከል የስልጣን ክፍፍል እንዲኖር በሰላም ወቅት ተግባር ላይ የሚውልቅድ ተግባራዊ ማድረግ ጀመሩ። በውጤቱ ዩናይትድ ስቴትስ በጠንካራ የፌዴራል መንግስት የምትመራና እውነተኛ የግዛቶች ህብረት ያላት ሀገር ሆና ከእርስ በርስ ጦርነቱ መውጣት መቻሏን አመላክቷል። የዛሬው የፕሬዝዳንቶች ቀን ሲከበርም የመጨረሻው የሀገሪቱን የስልጣን እርከን የሚያዝድል የገጠማቸውን የዩናይትድ ስቴትስ ፕሬዝዳንቶች የሚከበሩና የሚዘከሩ መሆናቸውን የገለጸው ርዕስ አንቀጽ ይህችን ሀገርና ሕዝቦቿን የዛሬዋ ማንነት መሰረቶች በቀረጹ ሀሳቦች እና አንድ በማድረግ ከፕሬዝዳንት ዋሽንግተንና ከፕሬዝዳንት ሊንከን በላይ እጅግ ተጽዕኖ ያሳደረም ሆነ የሚከበር ያለመኖሩን በመጠቆም ሀተታውን ደምድሟል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አድማጭ ተመልካቾቻችን፣ አሁን ደግሞ ልዩ ማስታወሻ። በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ፣ እውነትን እንሻለን የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኩዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። አሁን የአሜሪካ ድምፅ ራዲዮ ጣቢያ ለሰኞ ምሽት ያዘጋጀውን ፕሮግራም እዚህ ላይ ማጠናቀቁ ነው። ነገ ማክሰኞ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ዝግጅቶች ጋር እንመለሳለን። ያስተናገድኳቸው አሉላ አከበደ ከአቀናባሪዋ ብርሃን ኃይሉና ከተቀሩ ባልደረቦች ጋር በዚሁ ተሰናበትን። ሰላም፣ ደህና እደሩ። සිටිරිතිතියි <laughs>